ዩናይትድ ስቴትስ ከዚህ ቀደም የነበረውን ያህል ተጽዕኖ ፈጣሪ ሀገር አይደለችም ያሉት የአፍሪካ ሕብረት የኢኮኖሚ ኮሚሽነር ፕሬዚደንት ትራምፕ የነበረውን የኢኮኖሚ ትብብር ባይቀጥሉ እንኳ አፍሪካ ሌሎች አማራጮች አሏት ብለዋል። ፕሬዚደንት ትራምፕ እውነታውን መገንዘብ እንደሚጀምሩና ሁለቱንም ፓርቲዎች ያማከለ የሚባለው የአሜሪካ የአፍሪካ ፖሊሲ እንደሚቀጥል ግን ተስፋቸውን ገልጸዋል። ኮሚሽነሩ አንቶኒ ማሩፒንግ ኮሚሽነሩ ትናንትና የሰጡትን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አስተላልፏል። ከትናንት ጀምሮ እስከ ፊታችን ማክሰኞ ያሉት ቀናት የአፍሪካ ህብረት የሚኒስትሮችና የመሪዎች ስብሰባ ቀናት ናቸው። በአዲስ አበባ በሚገኘው የህብረቱ ዋና ጽህፈት ቤት የሚወጡ መረጃዎች፣ የሚሰጡ መግለጫዎችም ከሰሞኑ ይበረክታሉ። ከትናንት ተረኞች አንዱ የአፍሪካ ህብረት የኢኮኖሚ ጉዳዮች ኮሚሽነሩ አንቶኒ ማሩፒንግ ነበሩ። ኮሚሽነሩ በመግለጫቸው ምላሽ ከሰጡባቸው ጥያቄዎች አንዱ ደግሞ የዩናይትድ ስቴትስን ጥቅም የሚያስቀድመው የፕሬዝዳንት ትራምፕ ፖሊሲ ነው። ማንኛውም ሀገር ብቻውን ተነጥሎ መኖር እንደማይችል ያስታወሱት ኮሚሽነሩ ፕሬዚዳንቱ በሂደት ሁኔታዎችን በተሻለ ሁኔታ መረዳት እንደሚችሉ ተስፋቸውን ገልጸዋል። እውነታን መገንዘብ ሲጀምሩ እንደሚቀየሩ ተስፋ እናደርጋለን። አፍሪካ ብቻ አይደለችም ብቻዋን ተነጥላ መኖር የማትችለው፣ አሜሪካም እንደዚሁ ናት። አሜሪካ ከዓመታት በፊት እንደነበረችው አይደለችም። አሁን አማራጮች አሉ። ለዚህ ነው የምንኖረው የኢኮኖሚ ኃይሉና አቅሙ በተለያዩ ሀገራትና አካባቢዎች ተበታትኖ በተያዘበት ዓለም ነው የምንለው። አሁን አማራጮች አሉ። ነገር ግን በሂደት ትራምፕ የሚቀየሩ ይመስለኛል። ዩኤስ ኢዝ ናት ኢንፍሉኤንሻል ዋርልድ ዩናይትድ ስቴትስ ከዚህ ቀደም የነበረውን ያህል ተጽዕኖ ፈጣሪ አይደለችም። የኢኮኖሚ ኃይሉ በተበታተነና በተለያዩ ሀገራት በተያዘበት ዓለም ነው የምንኖረው። ሁለተኛ ደግሞ የትብብር ፕሮግራሞቻችን ሁለቱን ፓርቲዎች ያማከሉ ስለመሆናቸው ማረጋገጫ አግኝተናል። ዩናይትድ ስቴትስ ከአፍሪካና ከአህጉራዊው ኅብረት ጋር ያላት ትብብር በዲሞክራቶቹም ሆነ በሪፐብሊካኖቹ የስልጣን ዘመን ተመሳሳይ ሆኖ መቆየቱን ኮሚሽነሩ አስታውሰዋል። እናም አህጉሪቱ አማራጮች አሏት። ቢሆንም ትብብሩ እንደሚቀጥል ግን እምነታቸውን ገልጸዋል። ከእነሱ ጋር ያለን ትብብርና አጋርነትን በተመለከተ ግን ከዩናይትድ ስቴትስ የመጡ በርካታ የልዑካን ቡድኖችን ስንቀበል ቆይተናል። እነዚህ የልዑካን ቡድኖች ደግሞ ከዴሞክራቶቹም ከሪፐብሊካኑም የተውጣጡ ናቸው። ከአፍሪካ አንጻር የሚከተሉት ፖሊሲ ሁለቱንም ፓርቲዎች ያማከለ መሆኑን ይናገራሉ። ይህ ማለት በሆነ ሰዓት ላይ የትኛውም ፓርቲ የበለጠ ሥልጣን ቢኖረው ፖሊሲው አይቀየርም ማለት ነው። እኛ ይህንን እናምናለን። እነርሱ ይህንን ነግረውናል። ሴናተሮች፣ የኮንግረስ አባላት ሪፐብሊካኖቹም ሆኖ ዴሞክራቶቹ ወደ እኛ መጥተው ተቀብለናቸዋል። ከአንዳንዶቹ ጋርም የሁለት ሰዓት ውይይት አድርገናል። እና ሁለቱንም ፓርቲዎች ያማከለ ፖሊሲ እንደሚከተሉና በአስተዳደሮች መለወጥ ምክንያት ነገሮች እንደማይለወጡ አሳይተውናል። ስለዚህ ምናልባት ያ እውነት ነው ይቀጥላል በማለት ቃላቸውን እናምናለን። አዲሱ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ከአፍሪካ አንጻር ስለሚከተሉት ፖሊሲ ይፋ ያደረጉት ነገር የለም። በበዓለ ሲመታቸው ያደረጉትን ንግግርና የቀደሙ ተሞክሮዎችን መነሻ ያደረጉ መላምቶች ግን ማወያየታቸውን ቀጥለዋል። Lamirik Adam S Radio, Skender Freo, ke Adi sabab.